ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክ ይጎብኙ። ዶክተር ቢቾክዋን አቶ ብሩክ ዋኬኔ የኢትዮጵያውያን አውስትራሊያውያን የሰላምና የትብብር አድቮካሲ ግሩፕ አባላት፣ እንዲሁም አቶ በድሉ ደስታ በቪክቶሪያ የኢትዮጵያ ማህበረሰብ አባል በቅርቡ ዶክተር ቢቾክ የእናንተ ኢትዮጵያን አውስትራሊያን የሰላምና የትብብር አድቮካሲ ግሩፕ የህዝባችን እንባ መድረቅ አለበት ሲል አንድ መግለጫ አውጥተዋል። ኢትዮጵያን ወቅታዊ ጉዳይ አስመልክቶ በዛ ላይ የህዝባችን እንባ መድረቅ አለበት ሲባል ከምን አኳያ ነው እንደምን እንዲ ደርቅ ነው የምትሹት? በቅድሚያ በጣም አመሰግናለሁ ይህን እድል ስለሰጣችሁን። የአድቮኬሲ ግሩፕ ዋናው አላማ በአገራችን ላይ በተከሰተው አጫሉ መግደል ምክንያት የተነሳ አክራሪ የሆነ ቡድኖች ህዝባችንን ለማጋጨት የሚያደርጉት ትንቅንቅ እነዚያን ለማቃወምና ህዝባችንን አስተባብሮ ሰላምና አብሮ የመተባበር ሁኔታ ለመፍጠር የሚያስችል አይነት እንቅስቃሴ ለማድረግ የታለመ አይነት ቡድን ነው። እና ይህን ቡድን እንግዲህ ከሌሎችን እንደምትሰማው እስካሁን በውጪ በምንገኘው ኢትዮጵያውያን በምናደርገው ጥየፍ የሆነ እንቅስቃሴ ህዝብን እያጋጨ መሆኑን ታይቶበታል። ያንን የተከሰተውን ሁኔታ ለማስተካከልና ና ህዝብንም በዛው አይነት አቅጣጫ እንዳይ ጓዙ ለማድረግ የቡድኑን ውጭ የሚገኙት ኢትዮጵያውያንም እውነተኛ ኢትዮጵያዊነትን የተመለከተ ኢንፎርሜሽን ለመስጠት ና ለማስተባበር ነው ዋናው ዓላማ። አቶ ብሩክስ እንደ አድቮካሲ ግሩፑ አባልነቶ ሀገር ቤት ውስጥ የተከሰተው ሁኔታ በአርቲስት አጫሉ ሞት ሳቢያ አሳስቦናል የሚል ነው መግለጫችሁ ላይ ያለው እና ምን ያህል አሳስቧችኋል? ድሉን ስለሰጠኸኝ አመሰግናለሁ ካሳሁን። ከዛ በፊት የዚህ የትውልድ ኢትዮጵያውያን አውስትራሊያውያን የሰላምና የትብብር አድቮካሲ ግሩፕ በአገር ቤት ተወዳጁ አርቲስት ሃጫሉ ሁንዴሳ ሞት ተከትሎ በወገኖቻችን ላይ የደረሰው እልቂት፣ ሰላማዊ ህብረተሰብ ላይ የደረሰው ሞት እጅግ በጣም ስላሳዘነን በድርጅቱ ስም የተሰማንን ሀዘን ለመግለጽ እወዳለሁ ለሞቱት ቤተሰብም ሆነ ወዳጆቻቸው መጽናናትን እንመኛለን። በድርጅቱ ስም ይህን መግለጽ እወዳለሁ። ይህን ካልኩ በኋላ እንግዲህ ይሄን ድርጅት ለማቋቋም እያሰብ ነው ከቅርብ ጊዜ ወዲህ በእርግጥ ይሄ መንግስት፣ ለውጥ ከተከሰተ ጊዜ ወዲህ ባለፉት ሁለት አመት በላይ በሀገራችን በተለያየ ጊዜ የተለያዩ ችግሮች፣ የእርስ በርስ ግጭቶች እየተከሰቱ ብዙ ችግሮች አሳልፈናል። ያው በሚዲያ እንደምንሰማው ይህ በጣም ያሳዝናል። ከዛ ባለፈ ደግሞ አሁን በቅርቡ የአርቲስት አጫሉን ሞት ተከትሎ የተ- የደረሰው በህዝባችን ላይ የደረሰው እልቂት የእርስ በርስ እልቂት ጽንፈኞች ያቀነባበሩት ፕላንድ የሆነ ይሄ በጣም ከባድ አደጋ እጅግ በጣም ልብ የሚሰብር ሆኖ ስላገኘ ነው። በዚህ ምክንያት እኛ የተሰባሰብን ትውልድ ኢትዮጵያውያን እንደ ኢትዮጵያዊ ዜጋ ምን ማድረግ አለብን? በውጭም ብንኖር ዜጎቻችን እንዲህ አይነት ነገር ሲደርስ እንቅልፍ የለንምና የሚሰማን ሀዘን ከፍተኛ በመሆኑ ይህን ተከትሎ ይህ ብያም አነሰን በዛም፣ በውጭ ያለው ህብረተሰብ በአገር ቤት ካለው ጋር ኢንፍሉዌንስ ስላለው ተደራራሽነት ስላለው ህብረተሰቡ ይሄንን በምን አይነት ህብረተሰቡ ጋር ደርሰን ይሄን በምን አይነት ሁኔታ ነው ልናረጋጋ የምንችለው በሚል ወደ ሰላማችን እንደ እንድንመለስ ህብረተሰቡን በማስተባበር ወደ ጥሩ አቅጣጫ እንዲሄድ ለማድረግ ነው ጥረታችን። በእርግጥ በአሁን ሰዓት በዓለም አቀፍ ደረጃ በተከሰተው የኮቪድ አስራ ዘጠኝ ወረርሺ ምክንያት ከቤት መውጣቱ ራሱ በጣም ውስን በመሆኑ በተለይ እዚህ አውስትራሊያ ውስጥ ደግሞ በጣም ስትሪክት ስለሆነ ሁሉ ነገር መውጣት ስለማንችል እንጂ ወደ ህብረተሰባችን ዘንድ ደርሰን ይህን በጋራ ተወያየተ ከህብረተሰቡ ከኮሚኒቲው ጋር በምን አይነት መልክ ሁኔታዎችን ወደ ጥሩ አቅጣጫ ልናመጣ እንችላለን የሚለውን ለማድረግ እቅድ አለን። ከዛው ደግሞ ባለን ሁኔታ በእንደዚሁ በኤሌክትሮኒክ ሲስተም ተገናኝተን ተነጋግረን ስለ ሀገራችን ጉዳይ መነጋገር እና ወደ ሰላም የምንመጣበትን ሁኔታ በዚህ ሁኔታ ላይ እየተመካከርን እንገኛለን። እኛ ኢትዮጵያውያን የረጅም ታሪካችን የሚያስረዳው ቀደምት ታሪካችን እርስ በርስ ተባብረን በጋራ ምንኖር ህዝቦች እንጂ አንዱ በአንዱ ላይ ተነስቶ እንዲህ አይነት ጭካኔ በተመላበት ሁኔታ ሰዎች እርስ በርስ የምንገዳደልበት ሁኔታ ታሪክ የለንም። ይሁን እንጂ ከቅርብ ጊዜ ወዲህ በተከሰተው አንዳንድ ጽንፈኞች ለራሳቸው ለራሳቸው የስልጣን ጥማት ሲሉ ሌላው ሞቶላቸው እነሱ ወደ ስልጣን ለመምጣት የሚፈልጉ ወገኖች ባደረጉት ከባድ የሆነ ውስጥ ለውስጥ ቅስቀሳ እንዲህ አይነት ሁኔታ የሚያሳዝን ሁኔታ ሊከሰት ችሏል። ይህንን ሁኔታ መቼም በጽኑ የእኛ ድርጅት በጽኑ ይቃወማል። ይህንን በተመለከተም ነው መግለጫችንን ለማስተላለፍ የወደድ ነው። ማንም ኢትዮጵያዊ ይህን በተመለከተ ከእኛ ጎን እንደሚቆም ለሀገራችን ሰላም የበኩሉን ድርሻ እንደሚወጣ ተስፋ እናደርጋለን። በሚቀጥለው ሰባ በሚፈቀድበት ጊዜ ሁኔታዎች ሲሻሻሉ ወደ ህዝቡ የመድረስ እቅዳለን። ይሄ ነው ዓላማችን። አቶ በድሉስ በርሶ በኩል በሰሞኑ በ- ድምፃዊ አጫሉ ሁንዴሳን ሞት ተከትሎ የተከሰተው ሁከት ኢትዮጵያ ውስጥ እርሶን እንደ አንድ ግለሰብ እንደ አንድ ኢትዮጵያዊ የአውስትራሊያዊ ዜጋ ምን ያህል አሳስቦታል? ታንኪዩ ካሳሁን በመጀመሪያ ደረጃ ይሄ የተዘጋጀው ኮሚቴ እኔ ብቻዬን ለማስተባበር ስጀምር ነው ስለነሱ ያወቅኩት። ከዛም መግለጫውን አየሁት በጣም ጥሩ ነው። በጣም ላመሰግናቸው ወዳለሁ። ወደፊትም የተሻለና ጥሩ ነገር እንደምንሰራ እርግጠኛ ነኝ። ሀጫሉ ተገደለ ተብሎ ስሰማ መጀመሪያ ፌክ ኒውስ ነው የመሰለኝ። ምክንያቱም እሱን ሊያስገድለው የሚችል ምክንያት አለው ብዬ እኔ አላምንም ነበር፣ አሁንም አላምንም። ምን አይነት ፖለቲካ ቢኖረው ነው የሚል በእውነት መሆኑን ካወቅኩ በኋላ በጣም ዲፕሬስ ነው የሆንኩት። በጣም አዘንኩ። ሶስት ህጻናት ልጆች አሉት። እነዛን ልጆች አባት አልባ አረጓቸው። ለስልጣን ለፖለቲካ ፍጆታ ብለው የሚንገበገቡ ሀይሎች እነማንም ይሆኑ እነማንም፣ ልጁን ለፖለቲካ መጠቀሚያ ተብሎ እንደተገደለ ይመስላል። ከዛ ቀጥሎ በጣም ያሳሰበኝ እየተደጋገመ በተወሰነ አካባቢ ኢትዮጵያ ውስጥ የዋህና ምስኪን ሰርቶ አደር ሰዎች ላይ ጥቃት ይደረጋል። የእርስ በርስ ግጭት የሚለውን ቃል እናስወግድ። እርስ በርስ ግጭት አልተደረገም። እስካሁን እየተደረገ ያለው ከመሬት ተነስቶ የተወሰኑ ሰዎችን ለፖለቲካ ፍጆታ ተብሎ ጥቃት ይደርስባቸዋል። በጣም ያሳዝናል። ስለዚህ አሁን እኛ በዚህ ባለፉት ሰላሳ ዓመት የተዘራውን መርዝ ለማስወገድ ከሁሉም ኢትዮጵያዊ ጋር መቀራረብ እና መነጋገር ይኖርብናል። በአሁኑ ሰዓት መደማመጥም የለም። በነገራችን ላይ በጣም ጥቂት ናቸው በቁጥራቸው ይህ እንዲህ የሚያራግቡትና ሰውን የሚያፋጁት እንጂ ከጫፍ እስከ ጫፍ የኢትዮጵያ ሕዝብ በጣም ጨዋ፣ በጣም ጥሩ ሃይማኖተኛ፣ የተራበ የሚያበላ፣ የታረዘ የሚያለብስ፣ ለተከፋው የሚያዝን ሕዝብ ነው። ስለዚህ አሁን ያንን መልሰን እንዲጠናከር ድምጽ አልባ የሆነውን አብዛኛውን ሕዝብ ድምፁ እንዲሰማ ማድረግ ይኖርብናል። በጥቂቶች ጩኸት እየደነቆርን ነው ያለ ነው እና ይህንን ለማስወገድ መስራት አለብን። አሁን እነዛ ወጣቶች ያን ወንጀል ሲሰሩ ያየኋቸው እኔ አልፈርድባቸውም። ለምን እነሱ በዚህ ባለፉት ሀያ ሰላሳ አመት የተሰጣቸው ትርክት ያመኑበት ነገር በጥቂቶች ጥቅም መሳሪያ መሆናቸውን ቢገነዘቡ በማንም ላይ እጃቸውን አያነሱም ብዬ አምናለሁ እና አሁን እኛ በተለይ ውጭ ያለነው መንግስትን ያለምንም መስፈርት ድጋፍ መስጠት አለብን። መጀመሪያ አገር መረጋጋት አለበት። ከዛ በኋላ ወደ ጥቃቅን ነገሮች ወደ ጭቅጭቅ መግባት እንችላለን ብዬ ነው የማምነው። ዶክተር ቢቾክ በአንድ በኩል የድምፃዊ ሃጫሉ ሁንዴሳን ሞት ተከትሎ ሁከት ባስነሱት ላይ ከመንግስት አመራር አካላት ጀምሮ እስከ ተጠርጣሪ የሆኑ ግለሰቦች ጭምር በርካታ ሰዎች ታስረዋል፣ አምስት ሺህ የሚደርስ ያህል። በዚህ ስራው መልካም ጥንካሬ አሳይቷል ተብሎ ምስጋናዎች እየቀረቡ ነው። በሌላ በኩል እስካሁን ከመጠን ያለፈ ትግስት አሳይቷል፣ ህግና ስርዓት አላስከበረም ተብሎም ይወቀሳል። በመንግስት በኩል ህግና ስርዓትን ኢትዮጵያ ውስጥ ጸጥታን ከማስከበር አኳያ በአሁኑ ወቅት እየተወሰደ ያለውን እርምጃ በምን መልክ ያዩታል? ካለፈው ከሚወቀስባቸው ጎኖቹ ጨምሮ በእውነቱ የመንግስት አካሄድ ህግን የማስከበር አይነት ተግባር ለውጡ ከተጀመረበት ጊዜ ጀምሮ በጣም በተዳከመ አይነት ሁኔታ ነው የሚታየው የነበረው በብዙ የኢትዮጵያውያን ዘንድ እና ያጫሉ መግደል የደረሰው ምናልባት ከዚህ በፊት አንዳንድ ተቃዋሚዎችን የተሳተፉበትና ሰማንያ በላይ ያለቁ ጊዜ በወለጋ አካባቢ፣ በሌላማ አካባቢ፣ በአዲስ አበባንም አሁን የታሰሩት የፖለቲካ ድርጅቶችም ያኔ ይታሰሩ ይታሰሩ የሚል ህዝብ ይጮው ነበር፣ በውጭም በውስጥም እና እነዚያን አይነት እርምጃዎች ቢወሰዱ ኖሮ ይመስለኛል፣ በእኔ ግምት ምናልባት የዛሬው አይነት ያጫሉ መግደል ልዩ አይነት ሁኔታ በኖረ ነበር። እና እንግዲህ የመንግስት ቀዝቃዛ የመሆን ህግን በማስከበር በኩል ሩርታ ያ ደግሞ በሁሉ ቦታ የሚታይ አይነት ነው። ምክንያቱም ተጨባጭ አይነት ሁኔታ ይገልጻል። ያ አስተዋጽኦ አድርጓል ብዬ እገምታለሁ። ነገር ግን መንግስት እያዘው አቋም መግደል፣ መታሰር ሰልችቶናል። ከጠቅላይ ሚኒስትርም አንድበት ሁሉ ይህን ሁሉ ቃላት ወጥተዋል። ያ ትክክል ነው። ኦኬ ጥሩ ሆኖ ነገር ግን ለውጡን ለማሳካትና ለውጡን ወደ ተፈለገ አይነት ደረጃ ላይ ለማድረስ ለውጡን እንዲደናቀፍ የሚያደርጉት አይነት ሀይሎች እና ህግ እንዳይከበር የሚያደርጉ ሀይሎች መጀመሪያ መምታትና ማስተካከል ዋናው ተገቢ አይነት ተግባር ሆኖ ነው የሚታየው። ከዚያ ውጪ ወደ ምርጫ ወደ ሌላ አይነት ነገሮችም ለማካሄድ የምንችልበት አይነት ሁኔታ ያለው አሁን ቅድም በድሉ እንዳለው በአገር ላይ ህግ፣ ሰላም እና ማረጋጋት መጀመሪያ መስፈን ያስፈልጋል። እነዚህ ሁሉ ለማድረግ ያቻሉ መግደል አሁን የተወሰደው እርምጃ በጣም የሚደነቅ አይነት እርምጃ ነው። ተጠያቂ መሆን አለበት። ይህንን እርምጃ ወይም ይህንን ችግር በሃይማኖት እና በብሔረሰብ ላይ የተንተረዘ አይነት አገዳደል እና እንቅስቃሴ የሚያደርጉት የሚያመሩትን ሰዎች ለህግ ማቅረብ ተገቢ አይነት እርምጃ ነው ብዬ ነው የሚገምተው። አሁን መንግስት ያዛው አቋም ከዚያ በፊት ነበረ ይህን አይነት አቋም መውሰድና ይህን አይነት ጠንከረ እርምጃ መውሰድ የነበረበት እና እዚሁ ከቀጠለ ምናልባት የመረጋጋትና ህዝብን ወደ አንድነት የመምጣት ውጤት ያመጣ ይሆናል። ግን ስራውን እየውላችን ነው። ለዚሁ ነው አሁን አድቮከሲ ግሩፕ ውጭ ያለነው ኢትዮጵያውያንን በማስተባበር ከኢትዮጵያን ኮሚኒቲ ማህበረሰብ ጋራ በማስተባበር ውስጥ ያለውንም ጋርም በመተባበር ሁሉም ህዝቦች አንድ መሆናችንና የኢትዮጵያ አይነታችንን ለመገንባትና ለማጠናከር የሁላችን ጥረት መሆኑን በማስገንዘብ ስራ ለመስራት የተነሳ ከመንግስት ጎን በመሆን ህዝቡን ለውጥ ለመደገፍና ወደ ተፈለገው አይነት ውጤት ደረጃ ላይ ለመድረስ የምንፈልገው ዲሞክራሲያዊና ሰላማዊ ሁኔታ ለማግኘት በዚሁ በጠነከነ አይነት ሁኔታ መቀጠል አለበት የሚል ነው ያለኝ አመለካከት። አቶ ብሩክስ በእርሶ በኩል መግለጫው ላይ እንደወጣችሁት በተለያየ መገናኛ ብዙሃን በማህበራዊ ሚዲያና በመሳሰሉ ጥላቻና ክፍፍል በህዝባችን መካከል የሚነዙትን በጥብቅ እያወገዝን ከዚህ እኩይ ተግባራችን እንዲታቀቡ በጽኑ እናሳስባለን የሚል ብርቱ ቃላቶችን አስፍራችኋል። እዚህ አይነቱን ጥላቻ ዘመቻዎች ከማውገዝ ባሻገር እንዲታቀቡ ለማድረግ በምን መልኩ ያንን መክላት ይቻላል ይላሉ። እዚህ ባለንበት አካባቢ የምናየው ብዙ ነገር አለ በሚዲያም የምንሰማው ብዙ ነገር አለ እጅግ በጣም የሚያሳዝነው በዚህ በሰለጠነው አለም ውስጥ ቁጭ ብለው በተለያየ አለም በአሜሪካ በለው በሌላው አለም በለው በዚህ በአውስትራሊያ ራሱ ተቀምጠው ተደላደለ ኑሮ እየኖሩ ህብረተሰቡን እዛ ወደ እሳት ወደ መጥፎ እልቂት የሚከት በማስተላለፍ ግደለው ፍለጠው የሚል አይነት ሁኔታ የሚያስተባብሩ አካላት ስላሉ ይህ በኢትዮጵያችን ለሀገራችን የሚበጅ ስላልሆነ ይህ የሚቆምበትን መንገድ ከህብረተሰቡ ጋር ተነጋግረን የበኩላችንን አስተዋጽኦ ማድረግ ይጠበቅብናል። እኛ እዚህ ባለንበት ሀገር ሁላችንም እንደምናውቀው የህግ የበላይነት ምን ያህል በጣም በጣም በጣም ሲሪየስ እንደሆነ እናውቃለን። ስለዚህ ሁኔታዎች በሰላማዊ መንገድ እንደው ሊታቀቡ የሚችሉበትን መንገድ ኮሚኒቲው ጋር ሆነን የተቻለንን ጥረት በሰላማዊ መንገድ ይሄ ነገር የሚቆሙበትን መንገድ እንፈልጋለን። ያለ ካልሆነ ግን መቼም ባለንበት ሀገር የህግ የበላይነት የተከበረ ስለሆነ በህግ የበላይነት እንደነኛ አይነት ሰዎች ከድርጊታቸው እንዲታቀቡ አግባብ የሆነ ሁኔታ ሊፈጸም እንደሚችል በኮሚኒቲው በኩል ቢጠየቅ ይህ ሊፈጸም እንደሚችል እኔ በጣም እርግጠኛ ነኝ። በሰለጠነው ዓለም እንዲህ አይነት ነገር አይደገፍም። በሀገራችን ባለ ሁኔታ ዶክተር ቢቾክ እንዳለው አዲስ ለውጥ በመሆኑ ባለፉት ሁለት ዓመት በላይ የኢትዮጵያ መንግስት የዲሞክራሲ ምህዳሩን ለማስፋት ሲል ነገሮችን ለቃቃ አድርጎ ሰው ዲሞክራሲ እንዲለማመድ ባደረገ ሁኔታ ትንሽ የህግ የበላይነት የመከበሩ ሁኔታ እርምጃ አልተወሰደም። ይሄ ሁኔታ ደግሞ ወደ ከፋ ሁኔታ ሊያደርሰን ችሏል። በአሁኑ ሰዓት ከዚህ ከአርቲስት አጫሉ ሞት ተከትሎ መንግስት እየወሰደ ያለውን እርምጃ በጣም እንደግፋለን። እርምጃው እንዲቀጥልም እንጠይቃለን በድርጅታችን ስም። ይህ በአሁኑ ሰዓት በተለያዩ በኦሮሚያ ክልል ውስጥ የደረሰው የህዝብ እልቂት ለስንት ዓመታት ያካበቱትን ንብረት ኢንቨስተሮች፣ በብዙ ሚሊዮን የሚጠጋ ግምት ያለው ንብረት እንዲህ መቃጠል፣ እንዲህ አይነት ውድመት ለሀገሪቷ ራሱ ትልቅ የኢኮኖሚ ችግር ነው። ዛሬ ህዝባችን፣ ወጣቱ ብዙ ሚሊዮን ወጣት ስራ አጥ ሆኖ በሚኖርበት ወቅት እንዲህ አይነት ኢንቨስት የተደረጉ ንብረቶችን ማቃጠል ማለት የስራ አጥነት ቁጥር በዛ ብለን ኮምፕሌን ስናደርግ እኮ እንደነዚህ አይነት ስራ የሚፈጥሩ ኢንቨስተሮች ናቸው፣ ለሌላው ስራ ዕድል የሚፈጥሩት። ይህ ማለት ራስን የመጉዳት ያህል ነው። ኢንቨስተሮቹን ብቻ አይደለም፣ በህዝብ ላይ በሀገር ላይ የመጣ ውድመት ነው። ስለዚህ መንግስት አሁን እየወሰደ ያለውን እርምጃ በከፍተኛ ሁኔታ እንደግፋለን እንዲቀጥልበትም እናበረታታለን። አቶ በድሉ ደም እንዳነሱት አሁንም በነ አቶ ብሩክም ሆነ በዶክተር ቢቾክ እንደተነሳው ለመንግስት ድጋፍ እንሰጣለን። በቅድሚያ አገር መረጋጋት አለበት። ያን የሚያስፈልግን በለው ቀደም ሲል ተናግረዋል። በአውስትሬልያ የሚኖሩ ኢትዮጵያውያን አውስትራሊያውያን ምን ማድረግ ይችላሉ? ምን ማድረግ ተነሳስተዋል? እርሶስ በግሎ ኢትዮጵያ ውስጥ ሰላምና መረጋጋት ፈጥሮ ከዛ በኋላ ወደ ዲሞክራሲ ግንባታ መሻገር አሁን ወንድሞች እንደገለጹት ተመሳሳይ አመለካከት ነው ያለን። የመጀመሪያ ቅድሚያ አገር ማዳን ነው። ሀገር ለማዳን ደግሞ በአሁኑ ሰዓት ሌላ አማራጭ የለንም። መንግስትን ማጠንከርና ማበረታታት ነው። ለምን እንግዲህ ጸረ ኢትዮጵያ ጸረ አንድነት ጸረ ሀገር ሀይሎች እያን ተለጣፊ የምንሰጣቸው ሰዎችን ኢትዮጵያውያን ናቸው። እነኝህን ኢትዮጵያውያን ለምን ይሄን እንደሚያደርጉ እነሱ ያውቁታል፣ እኛም እንገምታለን። የውጭ እጅም አለበት ይባላል ደግሞ ይኖራል። ግብጽ ፓርላማ በግልጽ በኢትዮጵያን በጦርነት መሞከር አንፈልግም፣ ግን ውስጧን መበጥበጥ አለብን ብለዋል። በአስራ ዘጠኝ መቶ ዘጠና ሶስት አካባቢ ግብጽ የውጭ ጉዳይ ሚኒስቴር ምን አለ ለፎሬን ኮረስፖንዳንስ የአውስትራሊያ ኤቢሲ ፕሮግራም ኢንተርቪው ሲደረግ አንድ መቶ ሀያ ሚሊዮን ዶላር በአሁኑ ሰዓት አለን በጀት በየአመቱ ኢትዮጵያን ውስጧን ለመበጥበጥ አሁን እንዳትነካ፣ ከነካች ደግሞ አየር ኃይላችን ልከን ግድቡን እናፈርሳለን ብሏል። ስለዚህ አሁን ግብጽ እጇ የለበትም በአሁን በተፈጠረው ብጥብጥ ብሎ የሚያስብ ካለ የዋህ ነው። ስለዚህ ምንድን ነው እኛ አሁን ሁሉንም ኢትዮጵያዊ በራሳችን ላይ የውጭ ጠቀሜታ ሁነን ንብረታችንን፣ አንድነታችንን፣ ሀብታችንን አናባክን ነው። ሌላው አሁን ቅድም ብሩክ የጠቀሰው ስለ ሕጋዊ እርምጃ መውሰድ የጥላቻ ፕሮፓጋንዳ የሚነዙት ላይ የሚባለው አለ። እኔ እነኚህ ወገኖቻችን የተቃውሞ ተቃዋሚ መሆናቸው ችግር የለብኝም። ተቃውሟቸው ግን በድሃው ላይ በኢትዮጵያ ሕዝብ ላይ የሚጎዳ የሚያነሳሳ የዘር ፍጅት የሚያመጣ የሩአንዳ አይነት አያዝ አያድርጉት ሳያደርጉት አብረን ሌላው ደግሞ ለምሳሌ ተደጋግሞ የሚነገር አለ። የኦሮሞ ጥያቄ አልተመለሰም አልተመለሰም። እኔ እስካሁን ሊገባኝ አልቻለም ምን እንደሆነ እና የኦሮሞ ጥያቄ እውነተኛ ጥያቄ ካለ መመለስ ያለበት ካለ ማን ነው የሚቃወመው? አብሬያቸው ለመቆም እኔ ዝግጁ ነኝ፣ በግሌም በጋራም። እውነት ለምን ትክክለኛ የሆነ የመብት ጥያቄ ቀርቦ ያ ጥያቄ መመለስ አለበት መንግስት ላይም ተጽዕኖ ማድረግ አለብን። ፖሊሲዎችንም ዲዛይን አድርገን ማቅረብ አለብን። አቅሙ አለን። ለመንግስት እንዲህ እንዲህ እንዲህ ቢሰራ ጥሩ ነው መሆን ያለበት። አለመታደል ሆኖ ኢትዮጵያ ዲሞክራሲ ኑሯት አታውቅም። ህዝብ የመረጠው መንግስት ኑሮ አያውቅም በታሪካችን። ያንን ለማስፈን ግን አብረን ነው መስራት ያለብን እንጂ እርስ በርስ እየተጣላን እየተገዳደልን ሊሆን አይችልም። ይህን ነው የምለው። ዶክተር ቢቾክ ዋን እና አቶ ብሩክ ዋኬኔ፣ ኢትዮጵያውያን አውስትራሊያውያን የሰላምና የትብብር አድቮካሲ ግሩፕ አባላት፣ አቶ በድሉ ደስታ በቪክቶሪያ ኢትዮጵያ ማህበረሰብ ማህበር አባል፣ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።